በቃፍታ ሽራሮ ብሔራዊ ፓርክ በተነሳ የሰደድ እሳት 1500 ሄክታር የፓርኩ ከፊል ጉዳት እንደደረሰበት ታውቋል። ከ500 በላይ ዝሆኖች በፓርኩ የሚገኙ ሲሆን እስካሁን በእንስሳት ላይ የደረሰ ጉዳት እንደሌለ የፓርኩ አስተዳዳሪ ገልጸዋል። የሰደድ እሳቱን ለማጥፋት ጥረት እየተደረገ መሆኑም ተገልጿል። ሙልጌታ አጽባ ዝርዝሩን ይዟል። በትግራይ ክልል ብቸኛው ብሔራዊ ፓርክ ቃፍታ ሸራሮ ከትናንት በስቲያ አመሻሽ ላይ በተነሳ የሰደድ እሳት ጉዳት እየደረሰበት መሆኑ የፓርኩ አስተዳደር ገልጿል። የሰደድ እሳቱ በፓርኩ ውስጥ የሚንቀሳቀሱ ህገወጥ የወርቅ ፈላጊዎችና እረኞች የፈጠሩት ነው ሲሉ የፓርኩ አስተባባሪ አቶ ዘነበ አረፋ አይነ ለአሜሪካ ድምጽ ተናግሯል። ባለ አካባቢዎች ነው በጣም ያጠቃውና አካል እዛ አለን ከዞኑም ከወረዳ ማስተዳደርም የሚመለከተው አካልም ሆነን ለማጥፋቱ የሞኮር ነው። በግምት ወደ አንድ ሺህ አምስት መቶ ሄክታር በላይ የሚሆን ተቃጥለዋል። ዋና መነሻው ደግሞ በዚህ በአንዳንድ ወርቅ ቆፋሪዎችና እንደሚሆን ነው እስካሁን ያለን መረጃ ምክንያቱ መጀመሪያ የተነሳው እስካሁን አንድ ሺ አምስት መቶ ሄክታር መሬት የፓርኩ ከፊል እንደተቃጠለም አቶ ዘነበ ተናግሯል። ያጋጠመው የሰደድ እሳት ፓርኩ ውስጥ በሚገኙ እንስሳት ላይ እስካሁን ያደረሰው ጉዳት የለም ያሉት አቶ ዘነበ፣ ሆኖም ግን የእንስሳቶቹ መኖሪያና መኖ በእሳቱ ጉዳት ደርሶበታል ብለዋል። በአካባቢው የሚገኙ ሰዎች ከፓርኩ ጥበቃ ሰራተኞች ጋር በመተባበር አቅማቸው በፈቀደ እየተከላከሉ መሆናቸውእና በዛሬው ዕለት ደግሞ የመከላከያ ሰራዊት አባላት የሰደድ እሳቱ በማጥፋት እያገዙ እንደሚገኙ የፓርኩ አስተባባሪ ተናግሯል። በአካል ገብተን የመከላከል ስራ እየሰራን ነው። ስለዚህ ያው ከቻልን ለማስቆም እንመኩራለን። ሰው ሀይል አስተማርተናል። ያው እስካሁን በአካል የሞቱ የዱር እንስሳት አላገኘንም፣ ግን የአካባቢያቸው ግን ለመቃጠል ችለዋል። ስለዚህ ያን አካባቢያቸው ተቃጠለ ማለት ምግባቸው አጡ ማለት ነው ዛሬ አመሻሽ ላይ ወደ አካባቢው ደውለን ያገኘነው መረጃ እንደሚያመላክተው እሳቱ በተነሳበት አካባቢ ማምሻውን ዝናብ ዘንበዋል ቃፍታ ሸራሮ ብሔራዊ ፓርክ በፌዴራል መንግስት የሚተዳደር 276 ሄክታር መሬት የሚሸፍን ነው። ፓርኩ ከ500 በላይ ዝሆኖች እና በተጨማሪም የተለያዩ እንስሳት የሚኖሩበት መሆኑ አቶ ዘነበ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም